ወደ ዕለቱ አብይ ርዕስ ከጠቅላይ ሚኒስትር መለስ ዜናዊ ሕልፈትና ባለፈው እሁድ ከተፈጸመው የቀብራቸው ስነ ስርዓት በኋላ ኢትዮጵያ ወደፊት መመልከቱን ጀምራለች። ኢትዮጵያ ከመለስ በኋላ ምን ልትመስል እንደምትችል የምስራቅ አፍሪቃ ዘጋቢያችን የጌብ ጆዝሎ ዘገባ ይፈትሻል። በሌላ በኩል ደግሞ ኢትዮጵያ በቅርብ ዘመናት ታሪኳ አይታው በማታውቅ ሁኔታ ሰላማዊ የስልጣን ሽግግር የማድረግ ተስፋ ይዛለች፣ ይላል የአዲስ አበባ ዘጋቢያችን ማርቲ ፋንደር ቮልፍ የላከችው ዘገባ። ይሁን እንጂ አቶ ኃይለ ማርያም ደሳለኝ ቃለ መሐላ የሚፈጽሙበት ዕለት እስካሁን ግልጽ አይደለም ትላለች ማርቲ። ሰሎሞን አባተ ሁለቱንም ጨምቆ ለአብይ ርዕሳችን አዘጋጅቷቸዋል። ከረጅም ጊዜ መሪዋ መለስ ዜናዊ ሞት በኋላ ለሁለት ሳምንታት ያህል ሐዘን የነበረባት የኢትዮጵያ ርዕሰ ከተማ አዲስ አበባ ወደ መደበኛ ሕይወቷ እየተመለሰች ነው። አቢ ኃይለ ሚካኤል ቦሌ አካባቢ በሚገኝ አንድ ጸጉር ማስተካከያ ቤት ውስጥ ይሠራል። አቢ የመለስ ሥራ መረሳት የለበትም ይላል። የኢትዮጵያም ህዝብ አጠቃላይ በጣም ከሚገባው በላይ በጣም አዝኗል። ለሳቸው ደግሞ ያው ድካማቸውን አፍርተውት አድርገውልን የሄዱትን ነገር ደግሞ በመመልከት ህዝቡ የተጀመረውን ነገር ከመልካም ፍጻሜ ለማድረስ። መለስ ከሃያ ዓመታት በላይ በዘለቀው የሥልጣን ዘመናቸው ፈጣን የኢኮኖሚ እድገት አስመዝግበዋል። ይሁን እንጂ ቀጥሎ መለስ በሌሉበት ምን ይመጣ ይሆን የሚል ጥያቄ ከብዙዎች ይሰማል። የመለስ ምክትል ሆነው የቆዩት ኃይለማርያም ደሳለኝ ጠቅላይ ሚኒስትሩን ይተኳቸዋል እየተባለ ነው። በቅድሚያ ግን ቃለ መሐላ መፈጸም ይኖርባቸዋል። ከመለስ ህልፈት ከሁለት ቀናት በኋላ ምክትል ጠቅላይ ሚኒስትር ኃይለ ማርያም ቃለ መሐላ ይፈጽማሉ ተብሎ ተነግሮና ተጠብቆም የነበረ ቢሆንም በሐዘኑ ምክንያት በሚል ስነ ሥርዓቱ መተላለፉ ይታወሳል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ መንግስቱ በአፋጣኝ ጠቅላይ ሚኒስትር እንዲኖረው ጠይቋል። የፓርቲ ዋና ጸሐፊ መስፍን መንግስቱ ለቪኦኤ በሰጡት ቃል ሌሎች የአፍሪካ አገሮች በቅርብ ጊዜ የወሰዱትን እርምጃ አስታውሰዋል። ጋና ጋናና ማላዊን በመሳሰሉ ሌሎች አገሮች ውስጥ በቅርቡ ያየ ነው። ወደ ሌሎች ጉዳዮች ከመግባታቸው በፊት ወዲያውኑ አዲስ ፕሬዚዳንት መሰየማቸውን ወይም ምርጫ ማካሄዳቸውን ነው። ይህ እኛ እያየን ያለነው ግን ከዚያ ጨርሶ የሚቃረን ነው። የመንግስቱ ቃል አቀባይ በረከት ስምዖን ግን የጠቅላይ ሚኒስትሩን ኅልፈት ተከትሎ ሰጥተውት በነበረ መግለጫ እስከ 2007ቱ ምርጫ ኃይለማርያም ጠቅላይ ሚኒስትር ሆነው እንደሚቀጥሉ ተናግረው ነበር። የሕገ መንግስቱ ድንጋጌ ምክትል ጠቅላይ ሚኒስትሩን ይዘን እንድንቀጥል ይፈቅድልናል። ለአሁን ተጠባባቂ ምክትል ጠቅላይ ሚኒስትር ይሆናሉ። በቀጣይነትም ፓርላማው ስራቸውን ያስቀጥላቸዋል። ለጊዜው ግን ምክትል ጠቅላይ ሚኒስትሩን። የመንግስቱ መገናኛ ብዙኃን አሁንም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር እያሉ ነው የሚጠሯቸው። በውኑ ግን ኃይለማርያም ደሳለኝ አዲሱ የኢትዮጵያ ጠቅላይ ሚኒስትር ከሆኑ በኢትዮጵያ የመጀመሪያው ሰላማዊ የሥልጣን ርክክብ ቢሆንና በታሪኳም አዲስ ምዕራፍ ይገለጣል ማለት ነው። ይህ ሰላማዊ ሽግግር ለኢትዮጵያና በአመፅ ለተመላውም ታሪኳ አንድ ግዙፍ እርምጃ ይሆናል ይላሉ በኢትዮጵያ ላይ የታሪክ መጻሕፍትን የሚጽፉት ፓትሪክ ጊልክስ። ይህ በብዙ መንገድ ትልቅ ትርጉም ይኖረዋል። ምክንያቱም ኢትዮጵያ ምን ያህል እንደተጓዘች ያሳያልና አሁን እየሰራ ያለ አስተዳደራዊ መዋቅር አላት። ባለፉት ሀያ አስቸጋሪ ዓመታት ያካበተችው ልምድ ወደ ተዋጣለት የፌዴራላዊ መዋቅር ሥርዓት እንድትሸጋገር ለማድረግ በጣም ይጠቅማታል። የየራሳቸው ምክር ቤቶችና የየራሳቸው አስተዳደራዊ መዋቅር ያላቸው የክልል መንግስታት አሉ። ይህ ደግሞ ማንኛውንም አይነት መረባበሽ፣ ችግሮችና አደጋዎችን መቋቋም የሚችል መዋቅር ተዘርግቷል ማለት ነው። አሁን የሚባለው ሽግግር ከኢትዮጵያ ታሪክ ጋር ሲታይ የተለየ መሆኑን ተንታኙ መድኃኔ ታደሰ ይጠቁሙና ይሁን እንጂ ያ ሽግግር የሚባለው ቃል በውኑ ያለውን ሁኔታ እንደማይገልጸው ይናገራሉ። ይህ ከገዥ ፓርቲ ለተቃዋሚ ፓርቲ የሚተላለፍ የስልጣን ሽግግር አይደለም። በተቋሙ ውስጥ ይሁን ከውጭ ተተኪውን ሊፈታተን የሚችል ኃይለኛ ወይም ጠንካራ ነው የሚባል ቡድን የለም። ኢትዮጵያ እያከናወነች ያለችው እውነተኛውን የፖለቲካ ሽግግር አይደለም። ይህ ሽግግር ወይም ርክክብ የኢትዮጵያን የአመፅ ታሪክ ይቀይረዋል፣ እየቆየን የምናየው ጉዳይ ይሆናል። ምንም እንኳ ርክክቡ ሰላማዊ እንዲሆን ብዙ ኢትዮጵያውያን በብርቱ ቢሹም፣ ወደፊትም ሰላም ይሰፍን፣ በሰላም መዝለቅም ይቻል ዘንድ ብዙ ለውጦች መደረግ እንዳለባቸው መድኃኔ ይመክራሉ። አንለስ ዘይዱ ፖለቲካ ሪፎርምስ ስቴት ዴሊቨርስ ኢን ኤቭሪ ዌይ በጸጥታና በልማት ብቻ ሳይሆን በፖለቲካና በሲቪል መብቶች ደረጃም በሁሉም መስኮች ለውጦችን እስካላመጡ ድረስ ችግር ይኖራል። መንግሥቱ ግን የፖለቲካ ለውጦችን ያመጣል የሚል አንዳችን ፍንጭ የለም። ባለሥልጣናቱ የመለስን ፖሊሲዎች ይዘው እንደሚጓዙ በተደጋጋሚ ተናግረዋል። መለስ ለተቃውሞ ብዙ ቦታ አይሰጡም ነበር። መንግስታቸው ተቃውሞ የሚያሰሙ ጋዜጠኞችንና ተሟጋቾችን በተደጋጋሚ ሲያስር ቆይቷል። የኢትዮጵያ መሪዎች ይህንን አያያዝ በቅርቡ የሚለውጡ እንደማይመስሉም ተንታኙ መድኃኔ ታደሰ ይናገራሉ። ወደፊት በተራዘመ ጊዜ ሊሆን ይችላል። በቅርቡ ግን አይሆንም። ምክንያቱም መንግስቱ እንዲያውም መተማመን በማጣት ምክንያት ይበልጥ አፋኝ ካልሆነ በዚሁ የመቀጠል ባህሪ ነው የሚኖረው። አሁን ምን እንደሚጠብቃቸው አያውቁም። ኃይለ ማርያም ደሳለኝ በዚህ ሳምንት መጨረሻ አካባቢ ስልጣኑን በይፋ ይረከባሉ እየተባለ ነው። አቶ ኃይለ ማርያም ስራውን በሙሉ አቅም እየሠሩ ናቸው ሲሉ የውጭ ጉዳይ ሚኒስቴሩ ቃል አቀባይ ዲና ሙፍቲ ትናንት ለቪኦኤ ገልጸዋል። ቻርጅ ምክትል ጠቅላይ ሚኒስትሩ ኃላፊነቱን እንዲረከቡ ምክር ቤቱ ወስኗል። ምክንያቱም በሕገ መንግሥቱ የሰፈረ ጉዳይ ነው። ጠቅላይ ሚኒስትሩ በሌሉበት እሳቸው ናቸው። ተጠባባቂ ጠቅላይ ሚኒስትሩ አሁን በሁሉም ብሔራዊ ጉዳዮች ላይ የሚወስኑት እሳቸው ናቸው። አሁን ጥያቄው መለስን እንዲያ ያገዘፋቸውን ሰፊ ድጋፍ ኃይለ ማርያም ማግኘት ይችላሉ ወይ ነው። ኃይለማርያምን ማርያምን የሚጠብቃቸው ሌላ ፈተና የወጡት ከትግራይ አለመሆኑ ነው። የዚያ ጎሳ አባላት ጦሩን ጨምሮ አብዛኞቹን ተቋማት ይቆጣጠራሉ። በዋና ከተማይቱ ውስጥ የሚሰማው ጭምጭምታ ደግሞ ኃይለ ማርያምን ወደ ጎን ሳያገልሏቸው አይቀሩም የሚል ነው። ዲና ሙፍቲ ግን ይህ እውነት አይደለም ይላሉ። በፓርቲው ውስጥ የእርስ በርስ ፍጭትና መናቆር አለ የሚባለው ነገር ትክክል አይደለም። ይህ ጀማሪ ፓርቲ አይደለም። በጣም ጠንካራ ፓርቲ ነው። መለስ ዜናዊ የሀገሪቱን ልማት በአመታት አስቀድመው በማቀድ የሚታወቁበት ለኢትዮጵያ ወደፊት ተቀርጾ የተቀመጠ ራዕይ ነበራቸው። ወደ ተግባር ያስገቧቸው ፖሊሲዎቻቸው ከኅልፈታቸው በኋላም ሀገሪቱን ወደ መልካምም ይሁን ወደ ከፋው መለወጣቸውን ይቀጥላሉ።